የፌዴራል አቃቤ ሕግ ድንበር አቋርጠው ወደ ግንቦት ሰባት ሊቀላቀሉ ሲሉ እጅ ከፍንጅ ተይዟል ብሎ ክስ ያቀረበባቸው የሰማያዊ ፓርቲ አባላት ብርሃኑ ተክለ ያሬድ፣ ኢየሩሳሌም ተስፋው፣ ደሴ ካሕሳይና ፍቅረ ማርያም አስፋው ናቸው። ተከሳሾቹ ድርጊቱን መፈጸማቸውን አምነው ጥፋት አለመሆኑን ግን ክደው ተከራክሯል። ችሎቱ ለዛሬ የተቀጠረው የአቃቤ ሕግ ክስና የተከሳሾቹ መቃወሚያ ግራና ቀኝ መርምሮ ብይን ለመስጠት ነበረም። ሆኖም ግን ለኅዳር 21 2008 ዓ ም ተለዋጭ ቀጠሮ ይዟል። ተከሳሾቹ በዕለቱ በማረሚያ ቤቱ ደረሰብን ያሉት በደል ለችሎቱ አስረድቷል። ወጣት ብርሃኑ ተክለያሬድ ለችሎቱ እንዳስረዳው እኛ ያለ ጠበቃ ስለሆነ የምንከራከረው እርስ በእርሳችን መመካከር እንፈልጋለን። ሆኖም ግን ማረሚያ ቤቱ ይህን ሊፈቅድልን አልቻለም እኔ በሽተኛ ነኝ። ሆኖም ግን ማስታገሻ መድኃኒት ከመስጠት በዘለለ ተገቢውን ሕክምናና ፈውስ ማግኘት አልቻልኩም። በመሆኑም ፍርድ ቤቱ ማረሚያ ቤቱ ይህን እንዲያስፈጽም ትዕዛዝ ይስጥልኝ ሲል ለችሎቱ አቤቱታ ሰምተዋል። የማረሚያ ቤት ተወካይ ተጠይቀው ጉዳዩንና አቤትታውን እንደማያውቁ አስፈላጊ ከሆነ ግን በሁለት ቀናት ጊዜ ውስጥ አጣርተው ምላሽ ይዘው ሊቀርቡ እንደሚችሉ አስረድቷል። ችሎቱ እንዲህ ዓይነት አስተዳደራዊ ጉዳዮች እዛው ባሉ ኃላፊዎች መፈታት እንዳለባቸው አስተያየት በመስጠት ማረሚያ ቤቱ ከሚተዳደርበት ህግና ደንብ አንጻር ተገናዝቦ መፍትሄ እንዲሰጠው አሳስበዋል። በተመሳሳይ ዜና ለግንቦት ሰባት አባላት ትመለምላለህ ተብሎ የተከሰሰው የሰማያዊ ፓርቲ የአርባ ምንጭ አስተባባሪ አቶ በፈቃዶ አበበ የመከላከያ ምስክር ለመስማት ለህዳር 16 2008 ዓ.ም ተለዋጭ ቀጥሮ ተይዟል። ለዶቸ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም